Que marabera ma não ኢትዮጵያውያን እና ትውልደ ኢትዮጵያውያን የእንኳን አደረሳችሁ የአዲስ ዓመት መልካም ምኞት መልእክት ለወዳጅ ዘመድ እንኳን አደረሳችሁ። ለመላው ለቤተሰቦቼ አውስትራሊያ ፐርዝ ለምትገኙ ለእናቴ ለማሆይ መልካም መልካም አዲስ ዓመት እመኝልሻለሁ። ረጅም ጤና እድሜ ስትሽ። ለእህቶቼ ለወንድሞቼ መልካም በዓል፣ የሰላም የጤና የፍቅር ዘመን ያርግለን ሁለት ሺ አስራ አራት

ከየሬ ሁን ገኝና ከየሬ ሁን ኢትዮጵያ ሰላም ይሁንልን ስፍራሽ ረዲ ከሚልበር አውስትራሊያ ቋና ደረሰን ቋና ደረሰን ማቲ ኮ ከን ቢያ ጀርተኒ ሃዳ ኮ ሙሊየቶ ጋራዶ ከንጅርቱ ኦብሌሶ ኮ ሲሳይ ንጉሴ አከማተሞ ኦብሌዋን ኮ አይኑን ፋ ኦቴንፋ ሁንዲ ኬሳኒዩ ባጋ ነጋን ጅራተኒ Baga ga oga ga kudha oga kuɗa-sabiru kudha afuritti furtisun yi wa ƙayyosin dabar sai joelan wanko kampan sini kai ce jistan hundumtuyo lamin babbatin inda ke sami yi ba gana gani ba ke gani wa kan shasha manne kuyara jistan damon berber aaha birbirsaa akkam magarsaan akkami abduun akkam naaa jirtu a waaaoaragae hunda keessaniu sininjaaladha aim waaao jeaaginuufi aaman dufeen isnaala maatiin keeya baayeedha maqaa hunda daneeku akira hunaaaraa وأنا إن حاجة أنا أشتريتها في الأردن وأنا أشتريتها في الأردن وأنا أشتريتها في الأردن وأنا أشتريتها في الأردن وأنا أشتريتها حدش نقول ኣብ ስዊድን ካብ ዞም መፅበርያ ንኽብራ ኣብ ዓዲ ዘለዉ ኣሞይ ሕዋተይ ኩሎ ሳና ዘምረ ርሑስ ኣብ ዳም እንኳዕ ኣብፀሓኩም ናይ ጥዕና ናይ ፅቡቕ እድል ክኾነልኩም ምነ ከምኡ ኸዓ ንኹሉ ኢትዮጵያውያን ኤርትራውያን ስፔሻሊ ንኢትዮጵያውያን ርሑስ ሓዱሽ ዓመት ሃፒኒ ይር ከምኡ ኸዓ ንኤርትራውያን ርሑስ ሓዱሽ ዓመት ናይ ሰላም ናይ ፍቅሪ ናይ ሓድነት ዝግበረልና ኣምላኽ ብሕሳ ሓዱሽ ዓመት ብሕሳ ክስ ቅዱስ ዮሃንስ ካብ ሜልበርን ዝውላ ክብራት እንኳን አደረሰን በኢትዮጵያ ለምትገኙት ቤተሰቦች ለኣባቴ ሸዋን ግዛው ታደሰ ለኣክስቶቼ ኣስቴ ታደሰ ብርሃኔ ታደሰ Um, Mulgata und Mihelen Schanktau, Jafet, Dawit, Sahri Lulit, um, Was, um, Tadlamakunen. ለመላው ቤተሰቦች በኢትዮጵያ ላላችሁ እንዲሁም በሜልበርን አካባቢው በሁሉም ስቴት ላላችሁ ኢትዮጵያኖች፣ ኤርትራኖች እንኳን ለኢትዮጵያ አዲስ ዓመት አደረሳችሁ። የሰላም አዲስን ነገር የምናይበት ለቅቶና ጦርነት የሚያቆምበት ኢትዮጵያ የምትጎበኝበት ዓመት ያድርግልን ስል ምኞቴን እገልጻለሁ። ማርታ ነኝ ከሜልበርን። እንኳን አደረሰን አደረሰን፣ እንኳን አደረሳችሁ። መልካም አዲስ አመት እመኛለው ለመወዳችሁ ቤተሰቦቼ፣ በአሜሪካ ለምትገኙት ጠቅላላ ቤተሰቦቼ፣ እንዲሁም በሜልበን ከተማ ለምትገኙ መላ ኢትዮጵያውያን እና ወዳጅ ዘመዶቼ በሙሉ መልካም አዲስ ዓመት እመኛለው። ዮናስ መድፉ ነኝ። መልካም ጊዜ፣ መልካም አመት። እንኳን አደረሰን አደረሰን፣ ውድ ኢትዮጵያውያን ወገኖቼ እንኳን ለአዲሱ ዓመት በሰላም አደረሳችሁ። ይህንን ባህል በምናከብበት ጊዜና ሰዓት በውጭም በውስጥም ያሉ ጠላቶቻችን ተመካክረው በኮፈቱብን ጦርነት ህጻናት፣ ሽማግሌ እና ባልቴት እናትና አባቶቻችን በሞትና ቀያቸውን ለቀው መፈናቀል መጠለያ አልባ ሆነው ቀንና ማታ በብርድና በዝናብ እየተሰቃዩ ይገኛሉ። በአኑስና ክብር ለእነዚህ ወገኖቻችን በተቻለ አቅማችን በመተባበር የእርዳታ እጃችን እንድንዘረጋ አደራ ማለት ነው። አዲሱ ዘመን የአዲሱ ዘመን አገራችን ከተጋረጠባት ዘርፈ ብዙ ፈተና በድል ወጥተን የሰላምና የደስታ አየር እንድንተነፍስ በመመኘት ነው። ከዚህ በመቀጠል በአዲስ አበባ ለሚገኘው ወንድሜ ለኮሎኔል ብርሃኑ ባይህ እህቶቼ ብዙ አለም ባይህ፣ ሙሉ አለም ባይህ፣ አሜሪካ ለሚኖሩ ወንድሞቼ ፍስሐ ባይህ፣ ጌታቸው ባይህ፣ አብርሃም ባይህ፣ የእኔ አለም ባይህ እንዲሁም በብርዝቤን ለምትገኙ ወዳጅ ጓደኞቼ በሜርበን ለምትገኙ ወዳጅ ጓደኞቼ በሲድኒ በፐርዝ ለምትገኙ ሁሉ ወንድሞችና እህቶቼ ዘመኑ የሰላምና፣ የፍቅር፣ የደስታ፣ የአንድነት ጊዜ እንዲሆን በመመኘት ነው። ወርቅ ላይ ባይነኝ ከኩዊንስላንድ ብሪዝቤን እንኳን ለአዲስ ዘመን አደረሳችሁ፣ እንኳን አደረሰን፣ እንኳን አደረሳችሁ ሲል ይላላችሁት በሙሉ እንዲሁም ቤተሰቦቼ አገር ቤት ያላችሁት በውጭም ዓለም ያላችሁት በሙሉ እንኳን ለዚህ ለአዲሱ አመት በሰላም በጤና ደረሳችሁ። ለሁላችሁም የምመጪውም አመት የሰላም፣ የፍቅር፣ የጤና፣ የብልጽግና፣ የፍቅር ዘመን ያድርግልን። ለሁላችንም መልካም ዘመን እንዲሆንልን አገራችንም ሰላም ሆኖ እንደው ተረጋግተን ሁላችንም በቃ በደስታ ሁሉም አንድ ላይ ሆኖ ለማክበር ያብቃን። ሰላም ሆኖልኝ መልካም ዘመን ላለሁን። እመቤት ብርሃኑ ነኝ ከሲድኒ አመሰግናለሁ። መልካም አዲስ አመት ለኤስቢኤስ ሬዲዮ ኤልያስ ጉዲሳ ቪክቶሪያ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር።